ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ

በቀጥታ የሚተላለፍላችሁ የሰኞ ጥር 22 2009 ዓ ም ዝግጅታችን ጀመረ። ጤና ይስጥልን፣ እንደምናመሻችሁ አድማጮቻችን። አስተናጋጆቻችሁ አዲሱ አበብና፣ ጤና ይስጥልን ክቡራትና ክቡራን እኔም ሰሎሞን አባተ ነን።

በዓለም አቀፍ ደረጃ እጅግ ማዕበል ወደ በዛበት ጊዜ እየገባን እንደሆነ ግልጽ ነው። ለምሳሌ ከአትላንቲክ ባሻገር ይደረግ በነበረው የባሪያ ንግድ ከዚህ አህጉራችን አያሌ ወገኖቻችን የተጋዙባት አገር ዛሬ ከአንዳንድ አገሮቻችን የተሰደዱ አፍሪካውያንን ልትመልሳቸው ወስናለች።

ተሰናባቿ የአፍሪካ ህብረት ሊቀመንበር ድላሚኒ ዙማ ናቸው። የሰማችሁትን የተናገሩት በአብይ ርዕስ ዘርዘር ያለ ዘገባ ይዘናል። ለአርዕስተ ዜናው አዲሱ የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ አብዛኛዎቹ ህዝቦች የእስልምና ሃይማኖት ተከታዮች ከሆኑ ሰባት አገሮች ስደተኞች ወደ አሜሪካ እንዳይገቡ ያስተላለፉት የክልከላ ማለት ትእዛዝ

ትክክለኛነቱ እያሟገተ ነው። በርካታ የአውሮፓ ሀገሮችም ይህንኑ መስመር ተከትለው ተቃውሞ እያሰሙ ናቸው። ታጣቂዎች በካናዳዋ ኪውቤክ በሚገኝ መስጊድ ላይ ያደረሱት ጥቃት ስድስት ሰዎች ገድሎ ሌሎች ስምንት አቆሰለ። የጋምቢያው ፕሬዚዳንት፣ የሀያ ጃሜ ስልጣናቸውን ለተፎካካሪያቸውና ለተመረጡት አዳማ ባሮ እንዲያስረክቡ ኢኮዋስ ወሰነ የሚሉ ዋና ዋናዎቹ ናቸው። አመሰግናለሁ አዲሱ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።

የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ ስደተኞች ወደ አሜሪካ እንዳይገቡ በጣሉት እገዳ ላይ የቀረበባቸውን ክስና ነቀፋ መከላከላቸውን ቀጥለዋል። የፕሬዝዳንቱ ውሳኔ ስራ ላይ እንዳይውል ለማገድ ዴሞክራቶችም የበኩላቸውን ዝግጅት እያደረጉ ናቸው። የመብት ተሟጓቾች ግን ሕጋዊ እርምጃ እንዲወሰድ ግፊት ማድረጋቸውን አናቆመም ብለው ዝተዋል።

በብዙ መቶዎች ትናንትና እሁድ፣ ከትናንት በስቲያም ቅዳሜ በተለያዩ የዩናይትድ ስቴትስ አውሮፕላን ጣቢያዎች መያዛቸውን ተከትሎ በበርካታ የአፍሪካ

የአሜሪካ ይቅርታ ከተሞችና በሌሎች አገሮችም በሺዎች የተቆጠሩ ሰዎች የተቃውሞ ሰልፍ አድርገዋል። ዲሞክራቶችም እንዲሁ ቀደም ሲል እንዳልነው የማገጃ ትእዛዝ ተፈጻሚ እንዳይሆን እየጣሩ ናቸው። ፕሬዚዳንቱ እገዳ የጣለባቸው በአብዛኛው ሙስሊም ከሚበዙባቸው ከሰባት አገሮች በሚመጡ ስደተኞች ላይ ሲሆን እነዚህም ሶሪያ፣ ኢራቅ፣ ኢራን፣ ሊቢያ፣ ሶማሊያ፣ ሱዳንና የመን ናቸው። ከእነዚህ አገሮች በሚመጡ ስደተኞች ላይ ለዘጠና ቀን የሚቆይ እገዳ የተጣለው ባለፈው አርብ መሆኑ ይታወሳል። እገዳው ከመጠነኛ ችግሮች

በስተቀር በስተቀር የተሳካ እንደሆነ የአገር ደህንነት ሚኒስትሩ ጆን ኬሊ ለፕሬዚዳንቱ ለዶናልድ ትራምፕ እንደገለጹላቸው ዶናልድ ራሳቸው ዛሬ ሰኞ ባስተላለፉት የትዊተር መልእክት ገልጠዋል። ይሁንና እዚህ ዩናይትድ ስቴትስ ውስጥም በሁሉም ማለት ይቻላል አውሮፕላን ጣቢያዎች ቀደም ሲል እንደተገለጠው እገዳውን የሚቃወሙ ሰልፎች እየተካሄዱ ናቸው። ዝርዝሩ በመጽሔት ይኖረናል።

በተያያዘ ዜና ፕሬዚደንት ዶናልድ ትራምፕ ሙስሊሞች ከሚበዙባቸው ሰባት ሀገሮች በሚጓዙ ሰዎች ላይ የደነገጉትን እገዳ አስመልክቶ የአውሮፓ መንግስታት ምላሽ እየሰጡ ናቸው። በዚህ መሰረት የጀርመን የእንግሊዝ እንዲሁም ሌሎችም የአውሮፓ ሀገሮች መሪዎች በየበኩላቸው ቻይና ደግሞ ከእስያ ምላሽ እየሰጡ መሆናቸው ተገልጿል።

በአውሮፓ የሙስሊሞች ብዛት መበራከት በሌላ በኩል ደግሞ የሙስሊሞች ፍልሰትን በሚቃወሙ ሰዎች ዘንድ የሚንጸባረቀው የብሔረተኝነት ስሜት እየጨመረ መሄድ በአውሮፓ መሪዎች ላይ ጫና አሳድረዋል። የትራምፕን እገዳ ታዲያ ለመወሰን የሚያዳግት ከባድ ሁኔታ ፈጥሮባቸዋል፣ ይላል ዘጋቢያችን ሉዊስ ራሚሬዝ ከለንደን በላከው ዘገባ። አዳነች ፍሳዬ ዘርዘር ያለ ዘገባ ይዛለች።

የብሪታንያ ጠቅላይ ሚኒስትር ተሬዛ ሜይ ከፕሬዝደንት ትራምፕ ጋር ስኬታማ ጉብኝት አካሂደዋል። ፕሬዝደንት ትራምፕ ኔቶን ማለት የሰሜን አትላንቲክ ቃል ኪዳን ሀገሮች ድርጅትን እደግፋሉ እንዲሉ አስችለዋል። ነገር ግን ወደ ሀገራቸው ሲመለሱ እሳት የጎረሰ ሁኔታ ነበር የጠበቃቸው። ጠቅላይ ሚኒስትሯ በትራምፕ እገዳ ላይ ጠንካራ ተቃውሞ አላሰሙም በሚል ቁጣ ለበስ ነቀፌታ ገጥሟቸዋል። የለንደን ከንቲባ ሳዲክ ሀን ያለውን ቁጣ አንጸባርቀዋል

እንደ ለንደን ከንቲባነቴ የማስተላልፈው መልእክት በማያወላዳ ሁኔታ ግልጽ ነው። እገዳው ጭካኔ የተሞላበትና አሳፋሪ ነው። ጠቅላይ ሚኒስትራችን ተሬዛ ሜይ ይህን መቀበል አይገባቸውም። ፕሬዚደንት ትራምፕ በበኩላቸው የሀገር ደህንነትን የመጠበቅ ጉዳይ ነው ይላሉ።

ይህ በአዳን አሸባሪዎች ወደ ዩናይትድ ስቴትስ እንዳይገቡ የመጠበቅ ጉዳይ ነው። የትራምፕ የእገዳ እርምጃ በአውሮፓ ዙሪያ ያሉት መንግስታት መለስ ብለው እንዲመረምሩ ማድረጉ ተገልጿል። የፈረንሳይ የውጭ ጉዳይ ሚኒስትር ዣን ማርክ አውልት ላኮይ ደ ሬፉጂ ኪ ፉ ላጌር ኪ ፉ ጦርነትና ጭቆናን ሸሽተው የሚሰደዱትን ሰዎች መቀበል የግዴታችን አካል ነው። በትክክል ፍትሐዊ በሆነ መንገድና በአንድነት ስሜት

መከናውኑን ማረጋገጥ አለብን። በአውሮፓ የሚደረገው ንግግርና የአንድነት ስሜት ሚና መቀጠል ያለበትም ለዚህ ነው። የትራምፕ አስተዳደር ፖሊሲ ፕሬዚደንት ኦባማ ከአምስት ዓመታት በፊት የኢራቅ ስደተኞች ለስድስት ወራት ያህል ቪዛ እንዳያገኙ ከወሰነበት የተለየ አይደለም ይላል። በትራምፕ የእገዳ ትዕዛዝ ውስጥ የተጠቀሱት ሰባት ሀገሮች በኦባማ አስተዳደር ወቅትም በአሸባሪነት ምንጭነት የተጠቀሱ ናቸው።

የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ቀደም ሲል ካነበብነው ዜና ጋር የተያያዘ ነው። ዋናውን የጠቅላይ ፍርድ ቤት ዳኛ ነገ ማክሰኞ ይፋ እንደሚያደርጉ አስታውቀዋል። ለ30 ዓመት ችሎት ውስጥ የቆዩት ወግ አጥባቂው ዋና ዳኛ አንቶኒዮ ስካሊያ ባለፈው ዓመት ከሞቱ ወዲህ በዘጠኝ አባላት ይመራ የነበረው ፍርድ ቤት ባልተሟሉ ዳኞች መቆየቱ አይዘነጋም። የቀድሞ ፕሬዚዳንት ባራክ ኦባማ ወደ መጨረሻዊ ስልጣን ዘመናቸው ገደማ ዳኛ ሜሪክ ጋርላንድን ለቦታው የመረጡ ቢሆንም

ሪፐብሊካኖች ግን የለም ቀጣዩ ፕሬዚዳንት እስከሚመረጡ ሹመቱ ይቆይ ብለው ሳያጸድቁላቸው ቀርተዋል። የፌዴራሉ ዳኞች ኒል ጋርሾት እና ቶማስ ሃርዲማን ከፕሬዚዳንት ዶናልድ ትራምፕ ተመራጮች መካከል መሆናቸውን መገናኛ ብዙኃን እየዘገቡ ናቸው። ካናዳዋ ኪቤክ ከተማ ውስጥ በሚገኝ አንድ መስጂድ ላይ ታጣቂዎች የፈጸሙት ጥቃት ትናንት ምሽት ላይ በትንሹ ስድስት ሰዎችን ገድሎ

ስምንት አቁስሏል። አንዲት የፖሊስ ክፍሉ ቃል አቀባይ ሁለት ተጠርጣሪዎች በቁጥጥር ስር መዋላቸውን ከመግለጻቸው ባለፈ ማንነታቸውም ሆነ ዓላማቸው እስካሁን አልተገለጸም አልተነገረም። የኪቤክ እስላማዊ የባህል ማዕከል ዳይሬክተር በሰጡት ቃል ጥቃቱ በተካሄደበት ወቅት ሰዎች ከየቦታው እየተሰባሰቡ ለጸሎት ወደ መስጅዱ እየገቡ እንደነበረ ገልጸዋል።

ፖሊስ በወቅቱ 53 ሰዎች መስጂዱ ውስጥ ነበሩ ብሏል። የካናዳ ጠቅላይ ሚኒስትር ጀስቲን ትሩዶ ጥቃቱ በእስልምና አማንያን ላይ የተቃጣ የሽብር አድራጎት ነው ብለዋል። ሀገራችን ለሃይማኖት ነፃነት ከፍተኛ ግምት የምትሰጥ ነች ያሉት ጠቅላይ ሚኒስትር ትሩዶ ይህ አይነቱ ትርጉም የለሽ ጥቃት በማኅበረሰባችን፣ በከተሞቻችንና በአጠቃላይ በሀገራችን የሚወገዝ ነው ሲሉም በበኩላቸው ያላቸውን ውግዘት አሰምተዋል።

በመጨረሻም የምዕራብ አፍሪቃ የኢኮኖሚው ማህበረሰብ ኢኮዋስ የጋምቢያው ፕሬዝዳንት የሀያ ጃሜ ስልጣናቸውን ለተመረጡት ተፎካካሪ ለአዳማ ባሮ በዚህ ወር ውስጥ እንዲያስረክቡ ወስነዋል።

ጎረቤት ሀገር ሴኔጋል ወታደሮችን በመላክ የሀያ ጃሜ በፈቃዳቸው ካላስረከቡ እርምጃ እንደምትወስድ አስጠንቃለች። ሌሎቹ የኢኮዋስ አባላት ሞሪቴኒያም ሆነች ጊኒ ተመሳሳይ አቋም ይዘዋል። ምንም እንኳ ኢኮዋስ የሚሄድበት መንገድ ውጤታማ ቢሆንም አንዳንዶች ግን በጋምቢያ የውስጥ ጉዳይ መግባቱን ጥያቄ ውስጥ ይከታሉ። በሚችጋን የከቸሬን ዩኒቨርሲቲ የታሪክና የአፍሪካ ጥናት ፕሮፌሰሩ ህዝቅያስ ገቢሳ አንዱ ናቸው።

ኢኮዋስ ይላሉ፣ ጋምቢያ ውስጥ የሚያደርገው ጣልቃ ገብነት ዲሞክራሲ ለማምጣት ከሆነ በዚያ አይነት የሚመጣ ዲሞክራሲ ዘላቂነቱ አጠያቂ ነው ሲሉ ፕሮፌሰሩ አስተያየታቸውን ሰጥተዋል። ለሰዓቱ ያለን ዜናም በዚህ አበቃ።

ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630 በ15690 በ15700 እና በ15785 ኪሄርትዝ በ22 ሜትር ባንድ በ13615 በ13775 እና በ13860 ኪሄርትዝ በ25 ሜትር ባንድ በ11720 በ11835

በ12040 በ12110ና በ12140 ኪሎሃርትስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሰኞ ጥር 22 2009 ዓ ም ምሽት ፕሮግራም ነው። ቅሊንጦ ማረሚያ ቤትን በማቃጠል 121 ተጨማሪ እስረኞች ተከሰሱ። በከባድ ሁኔታ የሰው መግደል ወንጀል ፈጽሟል የተባሉ ወደ 18 ሰዎችን የሚመለከት ክስ ነው።

ቅሊንጦ ማረሚያ ቤት ውስጥ ያው ሀያ ሶስት ሰዎች ናቸው። የሞቱትን ሰዎች ያው ያገዳደሉን ሁኔታ አንዳንዱ እሳት ውስጥ በመጨመር አንዳንዱን በፌሮ መቀጥቀጥ የሚለው ያገዳደሉ ሁኔታዎችን ያብራራል። ከተከሳሾች ውስጥ የሁለቱ ጠበቃ የተናገሩትን ነው የሰማችሁት።

ዘገባ ይዘናል። በዚህ ምሽት አብራችሁን ቆዩ። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜና ወደሚተነተኑበት መጽሔት ክፍለ ጊዜ ተሸጋግረናል። በቅድሚያም የዕለቱ አብይ ርዕስ ነው የሚቀርበው። ዩናይትድ ስቴትስ አፍሪካውያን ስደተኞችን ለመመለስ ዛሬ የወሰደችው እርምጃ ለአህጉሪቱ ኅብረትና እርስ በርስ መረዳዳት አንድ ትልቅ ፈተና ደቅኗል ሲሉ ተሰናባቿ የአፍሪካ ኅብረት ኮሚሽን ሊቀመንበር ድላሚኒ ዙማ

አሳስበዋል። የመላ አፍሪካ ሴቶች ድርጅት የህብረቱ አንድ ልዩ አካል ሆኖ እንዲታወቅም ለመሪዎቹ መደበኛ ስብሰባ ጥሪ አቅርበዋል። ዶክተር ዙማ የጊኒው ፕሬዚደንት አልፋ ኮንዴ የቻዱን ፕሬዚደንት ኤድሪስ ዴቢን ለህብረቱ ሊቀመንበርነት ተክተዋል። መለስካቸው አምሃ ከአዲስ አበባ ተጨማሪ ይዟል።

ዛሬ ከቀትር በኋላ የአፍሪካ ህብረት ርዕሳነ መንግስትና ብሔር 28ኛው መደበኛ ስብሰባ አዲስ አበባ የሚገኘው የህብረቱ ዋና ጽህፈት ቤት ተከፍቷል። ስብሰባው ሲከፈት ንግግር ካደረጉት መካከል የህብረቱን ኮሚሽን በሊቀመንበርነት ላለፉት አራት ዓመታት ተኩል የመሩት ዶክተር ኢንኮ ሳዛና ዲ ላሚኒ ዙማ አንዷ ነበሩ። ተሰናባቿ የአፍሪካ ህብረት ኮሚሽን ሊቀመንበር ዙማ

ያደረጉት የእንኳን ደህና መጣቸው ንግግር በአጠቃላይ ሲታይ በሁለት የተከፈለ ይመስላል። አንደኛው ሀገሪቱ ያጋጠማት ፈተና ሲሆን፣ ሌላኛው ደግሞ የተገኙ መልካም ውጤቶችን የተመለከተ ነበረ። ሊቀመንበር ዙማ 2017 አፍሪካን ብቻ ሳይሆን መላው ዓለም የሚንጡ ማዕበሎች የተነሱበት ዓመት ነው ብለዋል። በተለይም አዲሱ የዩኤስ ፕሬዚዳንት ዶናልድ ትራምፕ ሰሞኑን ከሰጧቸው ትዕዛዞች አንዱን የስደተኞችን ጉዳይ አስመልክተው

ዙማ የሚከተለውም ብለው ነበረ። በዓለም አቀፍ ደረጃ እጅግ ማዕበል ወደ በዛበት ጊዜ እየገባን እንደሆነ ግልጽ ነው። ለምሳሌ ከአትላንቲክ ባሻገር ይደረግ በነበረው የባሪያ ንግድ ከዚህ አህጉራችን አያሌ ወገኖቻችን የተጋዙባት አገር ዛሬ ከአንዳንድ አገሮቻችን የተሰደዱ አፍሪካውያንን

ትመልሳቸው ወስናለች። ስለዚህ ጉዳይ ምን ማድረግ አለብን? በእርግጥ ይህ አንድነታችንንም እርስ በርስ መተጋገዛችንን በእጅጉ ከሚፈትኑ ችግሮች አንዱ ነው። ተሰናባቿ ሊቀመንበር ከተያዘው የአውሮፓውያን አዲስ ዓመት 2017 ጋር አያይዘው ያነሱት ሌላው ደግሞ ከአፍሪካ አንድነት ድርጅት በፊት አፍሪካውያን ሴቶች አቋቁመውት ስለነበረው ስለ ፓን አፍሪካን ዊመንስ ኦርጋናይዜሽን ወይንም ስለ መላው አፍሪካ ሴቶች ድርጅት ነው።

ድርጅቱ ከተመሰረተ ዛሬ ሀምሳ አምስተኛ ዓመቱ መሆኑን ያስታወሱት ዙማ ማኅበሩ ለአፍሪካ ነጻነትና ከዚያም በኋላ ያደረገውን ተዋጽኦ ዘርዝረዋል። ለእነዚህ መሥራች እናቶች ተገቢውን እውቅና መስጠት አስፈላጊነቱን ለመሪዎቹ ስብሰባ አስረድተዋል

ለመሥራች እናቶች ተጋድሎ መግለጫ ይሆን ዘንድ

ይህ የመሪዎች ጉባኤ የመላ አፍሪካ ሴቶች ድርጅትን የአፍሪካ ህብረት አንድ ልዩ አካል አድርጎ ቢያውቀው የተገባ ነው። ዛሬ የድርጅቱ ዋና ተግባሮች የልጃገረዶችንና የሴቶችን ለውሳኔ ሰጭነት ለማብቃት የሚደረገውን ትግል ማስቀጠል ነው። ይህም በፖለቲካዊ ማህበራዊ፣ ባህላዊና ኢኮኖሚያዊ ዘርፎች በማስተማርና ክህሎቶቻቸውን በማዳበር ነው። አብዛኛው የሕዝቧ ቁጥር ወጣት መሆኑን ያስታወሱት ዙማ አህጉሪቱ ይህን የሰው

በተገቢ ሁኔታ በማስተማር እና የሙያ ስልጠናዎችን በመስጠት እንዲሁም ስራ በመፍጠር የወደፊቷን አፍሪካ የበለጸገች የተባበረችና ሰላም የሰፈነባት አህጉር ማድረግ እንደሚቻልም አስገንዝበዋል። የአፍሪካ ህብረት ተተኪ ሊቀመንበር የጊኒው ፕሬዚዳንት አልፋ ኮንዴም የአፍሪካን ወጣቶች ዕጣ ፈንታና ህይወት መለወጥ የአፍሪካ መሪዎች ኃላፊነት መሆኑን

አጽኖት በመስጠት የተሰናባቿን የህብረቱ ኮሚሽን ሊቀመንበር የንኮሳዛና ዲላሚኒ ዙማን ንግግር ያደገፉት ይመስላል። የወጣቶችን የኑሮ ሁኔታ ማሻሻልና የወደፊት እጣፈንታቸውን ብሩህ ማድረግ የእኛ ኃላፊነት ነው። ሕይወታቸው

ሕይወታቸውን የሚቀጥለውን የሚቀጥፈውን ሰሐራ በረሃንና ሜዲቴራንያን ባህርን የሚያቋርጥ ጉዞ እንዳያስቡት ማድረግ የእኛ ኃላፊነት ነው። የአፍሪካ ህብረት ድርጊቶች የአፍሪካ ህዝቦችን የኑሮ ሁኔታ የማያሻሽሉ ከሆነ ድርጅቱ የሚኖርበት ምንም ምክንያት የለውም።

በአውሮፓውያን ዘመን አቆጣጠር በ2016 ህብረቱን በሊቀመንበርነት የመሩት የቻዱ ፕሬዚዳንት ኤድሪስ ዴቢ ሊቀመንበርነቱን ለጊኒው ፕሬዚዳንት አልፋ ኮንዴ ያስረክበዋል። የመሪዎቹ ስብሰባ እስከ ነገ እንደሚቀጥል መርሃ ግብሩ ያመለክታል። በዚህ ጉባኤ ከሚጠበቀው ትልቅ ክንውን አንዱ የህብረቱን ኮሚሽን ሊቀመንበር መምረጥ እንደሆነም ይታወቃል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።

በተያያዘ ዜና በሀገሮች የሚከሰቱ ቀውሶችን ለመፍታት ከመሞከር ይልቅ ቀድሞውንም እንዳይፈጠሩ መስራት ያስፈልጋል ሲሉ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዥ ተናገሩ። ዋና ጸሐፊው በአፍሪካ ህብረት መሪዎች ጉባኤ ላይ ባደረጉት ንግግር ዓለም አቀፉ ተቋም በዚህ ላይ ተባብሮ መስራት ያስፈልገዋል ብለዋል። እስክንድር ፍሬው ተከታዩን ዘገባ ልኳል።

ዓለም አቀፉን ተቋም መምራት ከጀመሩ ወዲህ ለአፍሪካ ህብረት የመሪዎች ጉባኤ ንግግር ሲያደርጉ የመጀመሪያቸው ነው የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ። ንግግራቸውም ከአፍሪካ ጋር በሚኖራቸው ግንኙነትና የትብብር መስኮች ላይ ያተኮረ ነው። ከአፍሪካ ጋር በጋራ ሊሰሩባቸው ካሰቧቸው መስኮች አንዱ ደግሞ ግጭቶችንና ቀውስን የማስወገድ ተግባር መሆኑን አመልክተዋል።

ግጭቶችና ቀውሶች መጀመሪያውንም እንዳይፈጠሩ ማድረግ እንደሚገባ በማሳሰብ ዓለማችን ቀውሶች ከተፈጠሩ በኋላ ችግሩን ከመፍታት አካሄድ መጀመሪያውኑ እንዳይፈጠሩ ወደ መከላከል መሸጋገር አለባት። ዓለም በአብዛኛው ምላሽ የሚሰጠው ዘግይቶና በትንሹ ነው። ይህንን አዙሪት እንዴት መፍታት እንደሚቻል ከእናንተ ጋር መስራት እፈልጋለሁ። በዓለም ዙሪያ

አብዛኞቹ ግጭቶች ውስጣዊ ናቸው። የሚከሰቱትም በሥልጣን በሀብት ሽሚያ፣ በእኩልነት አለመኖር፣ በመገለልና በክፍፍል ነው። ግጭቶች በአብዛኛው በጽንፈኛ አክራሪነት ምክንያት ይቀጣጠላሉ ወይም ያባብሷቸዋል።

የአፍሪካ ሀገራት ግጭቶችን በተመለከተ እየሰሩ መሆኑን ዋና ጸሐፊው አስታውሰዋል። የአፍሪካ የሰላምና ጸጥታ እንደዚሁም የመልካም አስተዳደር መመሪያዎች መዘጋጀታቸውን በምሳሌነት ጠቅሰዋል። ህብረቱ ይህ ሕገ መንግስታዊ የሆኑ የመንግስት ለውጦችን አስመልክቶ ያወጣውን መርህ እንደዚሁም የእርስ በርስ መገማገሚያ ስልቱን አንስተዋል። እናም

ብሔራዊ ተቋማትን ለማጠናከር፣ የህግ የበላይነትን ለመጠበቅ፣ መልካም አስተዳደርን ለማስፈን እና ሰላማዊ የስልጣን ሽግግርን ለማመቻቸት በሚደረጉት ጥረቶች ሁሉ ዓለም አቀፉ ተቋም ከአፍሪካ ጎን እንደሚቆም ተናግረዋል።

አዲሱ የተባበሩት መንግስታት ድርጅት ዋና ጸሐፊ በዚሁ ንግግራቸው አፍሪካ እየተወጣች ስላለችው ዓለም አቀፍ ሚናም አመስግነዋል። በተባበሩት መንግስታት ድርጅት ስር ካሉ የሰላም አስከባሪዎች አብዛኛዎቹን ማዋጣቷን በምሳሌነት ጠቅሰዋል። ስደተኞችን በመቀበል ረገድ አደረገች ያሉትን አስተዋጽኦ የገለጹት ደግሞ በአውሮፓና በዩናይትድ ስቴትስ ካለው ሁኔታ ጋር የተያያዘ በሚመስል አነጋገር ነው።

የአፍሪቃ ሀገሮች በርካታ ስደተኞችን ከሚያስተናግዱ ለጋሽ ሀገሮች መካከል ናቸው። የአፍሪቃ ድንበሮች ከሌላ ለሚፈልጉ ሁሉ ክፍት ሆነው ቆይተዋል። በጣም ባደጉ የዓለም አገሮች እንኳ በርካታ ድንበሮች እየተዘጉ ባሉበት ሁኔታ ነው የአፍሪቃ ድንበሮች ከሌላ ለሚፈልጉ ሁሉ ክፍት ሆነው የቆዩት። በየዓመቱ እንደሚሆነው ባለፉት ጉባኤዎችም እንደቀጠለው ዘንድሮም የተጋበዙ እንግዶች ንግግር አድርገዋል።

የፍልስጤም አስተዳደር ፕሬዝዳንት መሀሙድ አባስና የኩባ ምክትል ፕሬዝዳንት ሳልቫዶር ሜሳ ሌሎቹ የዛሬ ተናጋሪዎች ናቸው። የአፍሪካ ህብረት በአመት ሁለት ጊዜ ከሚያካሂዳቸው የመሪዎች ጉባኤዎች የጥሮሩ ሁልጊዜም በአዲስ አበባ ይካሄዳል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።

መለስካቸውና እስክንድርን ለዘገባዎቹ አመሰግናለሁ። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። ክቡራትና ክቡራን የሰማችሁት የዕለቱን አብይ ርዕስ ዘገባዎች ነበር። የትንታኔው መጽሔት ይቀጥላል። ቀደም ሲል እንደጠቀስነው ቅሊንጦ ማረሚያ ቤትን በማቃጠል 121 ተጨማሪ እስረኞች ተከሰዋል።

እነ ያሬድ ሁሴን በሚል ዶሴ መደበኛ የወንጀል ክስ የተመሠረተባቸው ተከሳሾቹ በፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ ሦስተኛ ወንጀል ችሎት ክሳቸው እየተነበበላቸው ይገኛል። በዛሬው እለትም ክስ የመስማት ሂደት ተከናውኗል ተብሏል። በክስ መሰማቱ ሂደት ተከሳሾቹ ባሰሙት አቤቱታ በችሎቱ መረባበሽ ነበር ተብሏል። ጽዮን ግርማ ከተከሳሾቹ ውስጥ የሁለቱን ጠበቃና አንድ የቤተሰብ አባል አነጋግራ ተከታዩን ዘግባለች።

ከተከሳሾች ውስጥ የሁለቱ ጠበቃ የሆኑት አቶ ሰይድ አብደላ በደንበኞቻቸውና በሌሎች ተከሳሾች ላይ የቀረበውን ክስ ለአሜሪካ ድምጽ ያብራራሉ። ከዚህ ቀደም ቂሊንጦ እስር ቤትን በማቃጠል ተጠርጥረው ከታሰሩ 38 እስረኞች በተጨማሪ 121 እስረኞች ተከሰው ዛሬ ፍርድ ቤት ቀርበው ነበር። ተከሳሾቹ የቀረበባቸው ክስ ቂሊንጦ ማረሚያ ቤት በተነሳው ቃጠሎ 23 ሰዎች ላይ ግድያ ፈጽመዋል የሚል ነው። የክሱን ዝርዝር በተመለከተ አቶ ሰይድን ማምሻውን አነጋግሬያቸው ነበር

ክሶችን የያዘ ክስ ነው። የተከሰሱት በሽብር ህግ ሳይሆን በመደበኛው የወንጀል ህግ ነው የተከሰሱት። አንደኛ ከአንደኛ እስከ ስምንተኛ ያሉ ክሶች የወንጀል ህጉን አንቀጽ አምስት መቶ ሰላሳ ዘጠኝ ንዑስ አንቀጽ አንድ ሀ በከባድ ሁኔታ ሰው መግደል ወንጀል ፈጽሟል የተባሉ ወደ አስራ ስምንት ሰዎችን የሚመለከት ክስ ነው። ቅሊንጦ ማረሚያ ቤት ውስጥ ያው ሀያ ሶስት ሰዎች ናቸው የሞቱትን ሰዎች ያው ያገዳደሉን ሁኔታ አንዳንዱን እሳት ውስጥ ለመጨመር አንዳንዱን በፌሮ መቀጥቀጥ የሚለው ያገዳደሉ ሁኔታዎችን ያብራራል።

እነዚህ ነው የተከፈ አጠቃላይ ወደ አስራ ስምንት ሰዎች በግድያ ወንጀል ነው የተከሰሱት። ተጨማሪም ክስ እንዳለ ሆኖ ማለት ነው። ዘጠነኛና አስረኛ የወንጀል ህጉን አንቀጽ አራት መቶ ስልሳራ ንዑስ አንቀጽ ሁለት ስር የተቀመጠውን በመተላለፍ የእስረኞች አመፅ ማድረግ ነው የሚለው በሁለት ግሩፕ ከፍሎ የተሳትፎ ሁኔታቸውን ዘርዝሮ በሶስተኛ ደረጃ የቀረበው አንቀጽ ስድስት መቶ ዘጠና ንዑስ አንቀጽ ሶስት ንብረት ማውደም የሚል ነው።

ሁሉም ተከሳሾች በወደመው ንብረት ላይ በተከ- በታፋሪው ንብረትም ሆኑ በመንግስት ንብረት ላይ ወደ አስራ አምስት ሚሊዮን ብር የሚገመት ንብረት አውድመዋል በሚል ነው። በሶስት የተለያዩ አንቀጾች እና የተለያዩ አስራ አንድ ክሶች

አቶ ሰይድ ጨምረው እንደተናገሩት ተከሳሾቹ በርካታ ስለሆኑ የክስ መነበብ ሂደቱ ረጅም ጊዜ መውሰዱን ነው። በዛሬው ዕለት በችሎት ከተገኙት ቤተሰቦች መካከል አንዷ ማንነቷን እንዳንገልጽ ጠይቃ ያየሁት ነው ያለችውን ነግራናለች። ድምጿን እንድንቀይረውም በጠየቀች መሰረት ቀይረነዋል። ችሎት ያው መቶ ሀያ አንድ ተከሳሾች ተብለው በሶስት መኪና ገቡ። በር ጀምሮ ግርግር ነበር። ውስጥ እንደገቡ ዳኞች ሊገቡ ነው ተብሎ ተነስ ተባሉ ተከሳሾች። ከዚያም ዳኞች ልክ ሲገቡ ያው

ተከሳሾች ቆሙ። ከዚያም ዳኛው ሲቀመጥ ተቀመጡ ሲባሉ እነሱ ግን እዛው እንደቆሙ አንቀመጥም ብለው አስራ አምስት ደቂቃ የህሊና ጸሎት ብለው ከመካከላቸው አንደኛው ይህን ድምፅ አሰማ። ሁሉም አንገታቸውን አቀርቅረው ጸሎት ጀመሩ። ከዚያም ዳኛው ስነ ስርዓት፣ ይሄ ጸሎት ቦታ አይደለም ስነ ስርዓት፣ ቁጭ በሉ ምናምን ቤት ማናቸውም ሊሰሙት አልቻሉ። ከዚያም ያው የህሊና ጸሎታቸውን እንደጨረሱ ጸሎቱ አብቅቷል አለ አንደኛው። ቁጭ አሉ ማለት ነው።

ከዚያም ዳኞች በጣም ተበሳሽተው ይሄንን እያዘዛችሁ ያላችሁት ተነሷል እና አንድ አራት ልጆችን ከመካከላቸው አስነሱ። አንድ አራት ልጆችን ከመካከላቸው ሲያስነሱ ሁሉም ቆሙ፣ በአንድ ላይ መቶ ሀያ አንዱ ማለት ነው። ከዚያም ቁጭ በል እኮ ነው የምላችሁ ብሎ በጣም ዳኞቹ ጮኸው ተናገሩ። እነሱ ግን

እስካሁንም አንድ ላይ ነው ያለን፣ የተከሰስ ነው አንድ ላይ ነው፣ ምንም ብቻችን ያደረጉት ነገር የለም። እኛ መቅጣት ስትፈልጉ እስካሁንም እየቀጣችን ያላችን አንድ ላይ ነው፣ አሁንም ቅጡን እዚ አንድ ላይ ብለው በአንድ ላይ ድምጽ አሰሙ ማለት ነው። በዚህ ሁኔታ ችሎቱ መቀጠል እንዳልቻልና መረባበሽ እንደተከሰተ ገልጻ ችሎቱን ያሰየሙት ዳኞች የፍርድ ሂደቱን በስነ ስርዓት ለመምራት አንድ በአንድ ስም እየተጠራ በጠበቃ መወከል የሚችሉና የማይችሉትን መጠየቅ ጀመሩ ትላለች።

ተከሳሾችን ወክሎ የመጡት የተወሰኑ ጠበቆች ነበሩ። እነዚያ ጠበቆች የራሳቸውን ተከሳሾች፣ ደንበኞቻቸውን ሊያስመዘግቡ ሲሉ እኛን አይወክለንም በሚል ተከሳሾች ቅሬታ አሰሙ ማለት ነው። ከዚያም ያው እነሱ ቅሬታ ሲያሰሙ እሺ፣ ማን ነው ጠበቃ አታቆሙ ወይስ ምንድን ነው ሀሳባችሁ የሚል ጥያቄ ዳኞች ሲጠይቁ እኛ ጠበቆቻችን እግዚአብሔር ነው ጠበቃችን፣ ገብርኤል ነው እያሉ አንድ በአንድ እየተነሱ መናገር ጀመሩ።

ከዚያም ዳኞች በመገረም ገብርኤል ማለት እዚህ ውስጥ አለ ሲሉ፣ አይ ገብርኤል ማለት ጌታ ነው ጠበቃችን ጌታ ነው እያሉ ማሰማት ጀመሩ ማለት ነው። በዚህ ሁኔታ ችሎቱ ምንም በስርዓት መሄድ አልቻለም። ተከሳሾችም በጣም ብሶታቸውን ተናገሩ። እኛ ከዚህ ቀደም እዚህ ችሎት ላይ አንድ ይቀርበናል፣ በግፍ ነው ታስረን እዚህ የመጣ ነው፣ የግፍ ግፍ እስረኞች ነን። እንዲሁም ደግሞ በጣም ብዙ በደል ደርሶብናል። ሻወር ቤት በነበርንበት ጊዜ

እስከማነሱ ድረስ እንደው በቃ አሁን እዚህ ባለንበት ሁኔታ ላይ ገራሾቻችንም ጭምር ነው እዚህ አጅበውን የመጡት አሁንም እዚህም ከዚህ ፍትሕ እንጠብቃለን ብለን የሚመጣ እዚህም ግን እየተረገጥን ያለን የሚል ድምጽ አሰሙ። በር የነበረ ሁኔታ በጣም ያሳዝን ነበረ። እጅግ ልብ የሚነካ ነበረ። ተራ በተራ ለመናገር እጅ ቢያነሱ ፍቃደኛ አይደለሁም፣ ለማንም ተራ አልሰጥም፣ ፍቃደኛ አይደለሁም ቢልም እነሱ ግን እየተነሱ በቃ

ብሶታቸውን በጣም ሲናገሩ ነበር። በዚህ ሁኔታ ዳኞችም እነሱን መስማት አልፈለጉም። ተከሳሾችም ብሶታቸውን እየተነሱ ት ሲናገሩ መካከል ላይ በጣም ተበጠበጠ። በቃ በአንድ ድምፅ እየተነሱ መናገር ሲጀምሩ ችሎት የሆነ ምልክት ነገር ይመስለኛል ሰጠ ወደ ውጪ

ትናንትና አስከባሪዎች እንዲገቡ ማለት ነው። ከዛም በዚያ መካከል በሚያስተነግጥ ሁኔታ በላንድ ክሮዘር የነበሩ ፌዴራሎች ዱል ረዣዥም ዱላ የያዙ ፌዴራሎች እየሮጡ እየሮጡ ወደ ችሎቱ ገቡ። ይሄንን ሲያዩ ደግሞ የባስ ተረበሹ። አንደኛው ተነሳና ይኸው እዛ ሲገርፍ ሲያሰቃየን የነበረ እዚህም ሊገርፈን መጥቷል፣ ናግደለን እዚያ እንገረፍም በጥይት ይግዳለን እያሉ

በጣም መጩህ ጀመሩ። በመጨረሻም ዳኞቹ ችሎቱን በዚህ ሁኔታ መምራት አስቸጋሪ ስለሚሆን ተከሳሾቹ ተረጋግተው ወደ ችሎት እንዲመጡ መክረው መዝገቡን ለመጋቢት አራት ሁለት ሺ ዘጠኝ ቀጥረውታል ብላናለች። ሌላ ከኢትዮጵያ ያገኘ ነው አንድ ዘገባ አለን።

ባለፈው ሳምንት በአዲግራት ዩኒቨርሲቲ የአንድ ተማሪ ሕይወት ማለፍና የውሃ አቅርቦት መጓደልን ተከትሎ ተማሪዎች ተቃውሞ በማካሄዳቸው በዩኒቨርስቲው ንብረት ላይ ከባድ ጉዳት ማድረሳቸው ተገልጧል። ዘጋቢያችን ግርማይ ገብሩ የሚመለከታቸውን የዩኒቨርስቲውን የበላይ ኃላፊዎች ለማነጋገር ጥረት ቢያደርግም እንዳልተሳካለት ገልጦልናል። ነገር ግን ከዩኒቨርስቲው ተማሪዎች መምራንና ሰራተኞች ያገኘውን መረጃ በመያዝ በተጨማሪም

የዩኒቨርስቲው የተማሪዎች ህብረት ፕሬዝዳንት የሆነችውን ተማሪ ፍሬያት መረሳን በማነጋገር የሚቀጥለውን ዘግቧል። በአድግራት ዩኒቨርስቲ አንዳንድ ተማሪዎች ያነሱት ጥያቄ በዋነኝነት ከመጠጥ ውሃ አቅርቦት ጋር እንደሚያያዝ ተማሪዎች፣ መምህራንና ሰራተኞች ይናገራሉ። ባለፈው ሳምንት ተማሪዎቹ በቀሰቀሱት አመፅም በዩኒቨርስቲው ንብረት ላይ ከባድ ጉዳት ማድረሳቸው ተገልጿል።

በተለይ የመጠጥ ውሃ ችግር ካለፉት አምስትና ስድስት ወራት ወዲህ እየባሰ መምጣቱን ስማቸውን መጥቀስ ያልፈለጉት የዩኒቨርስቲው ሰራተኞች ይናገራሉ። ጉዳዩ በግምገማ ላይ መቅረቡን ገልጸው ቢሆንም በተገመገሙት የአመራር አባላት ላይ እርምጃ እንዳልተወሰደ ገልጸውልኛል። ይህ በእንዲህ እንዳለም የባዮ ኬሚካል ተማሪ መሞት በሚመለከት ተማሪዎቹ ካነሱት ጥያቄ ጋር ተያያዥነት እንደሌለውና ተማሪው በሕመም ምክንያት መሞቱን

ምንጮቹ ገልጸውልኛል። በዩኒቨርስቲው ተፈጽሟል ስለተባለው ተቃውሞ በሚመለከት የዩኒቨርስቲው የአመራር አካላትን ለማነጋገር በተደጋጋሚ ስልክ ደውዬ ላገኛቸው አልቻልኩም። የዩኒቨርስቲው ፕሬዝዳንት ዶክተር ዛይድ ነጋሽ፣ ምክትላቸው ዶክተር አለም መብራቱ ለተደጋጋሚ ስልክ ጥሪና የጽሑፍ መልእክት መልስ ሊሰጡ አልቻሉም። የዩኒቨርስቲው የሕዝብ ግንኙነት ኃላፊ አቶ ዮሐንስ ስልክ ደውዬ ስለ ጉዳዩ ጠየቂያቸው

ተቀጣጥረን እሳቸውን በተመሳሳይ ስልካቸውን ሊያነሱ አልቻሉም። ከዚህም በመነሳት የዩኒቨርስቲው የተማሪዎች ህብረት ፕሬዚዳንት ተማሪት ፍሬያት መረሳን አነጋግሬ አለሁ። በእርግጥ የሞተ ተማሪ አለን። ሆኖም ግን የሞተው ተማሪ ከነሳው ችግር ጋር በተያያዘ አይደለም። ተማሪው እንደታመመ ተደውሎልን ወደ ዶርም ሂደን በአምቡላንስ ነው ወደ ሆስፒታል ይወሰድ ነው። ከዛ በፊትም ይታመም እንደነበረ ብዙ ችግር እንደነበረበት፣ ክላስም እንደማይገባ ነው ክላሱ ተማሪዎች እና የዶርሙ ተማሪዎች የነገሩን።

ግባቸው ወደ ሐኪም ቤት ይዘ ነው የሄደናል። ሆኖም ግን ልጁ ሊተርፍ አልቻለም። ከዛ በኋላ ማኔጅመንቱም እዛ ተገኝቶ የተማሪዎች ህብረትም አባላት ነበሩ። አንድ ተማሪ ፈተና ሰዓት ላይ ነን አሁን እንደ አጋጣሚው ነው ፈተና የሌለው ተማሪ የህብረቱ አባል ነበረን። ከእሱ ጋር እያይዘን ወደ አገር ቤት ሸኝተናል። ምንድን ነው ያደረጉት ተማሪዎቹ? ተማሪዎቹ ትንሽ ብዛትም ነበራቸው። የሆነ በውሃ ችግር ምክንያት ጥያቄ አንስተው ነበር እና ጥያቄ ወዳልተፈለገ ነገር ነው ያመራው።

ኦልሬዲ ግን የዩኒቨርሲቲው ማኔጅመንት እና እዛ ያሉ አካላት ተገኝተው ነገሩ እንዲረጋጋ ተደርጓል። በዩኒቨርሲቲው ውስጥ ግን የመጠጥ ውሃ ችግር አለ። ከዚህ በፊት የመጠጥ ውሃ ችግር ነበረን፣ ቁፋሮም ተደርጎ ውሃ በአግባቡ እንድናገኝ ተደርጎ ነበር። አንዳንድ ጊዜ ደግሞ የውሃ ማቋረጥ ችግር ያጋጥማል። በዩኒቨርሲቲው ንብረት ላይ የደረሰው ጉዳት ምን ይመስላል? በዩኒቨርሲቲው ላይ እንደነበረው

በጣም መጥፎ ነገር ይፈጠር ነበር። ግን ማኔጅ መደረግ ስለተቻለ ካፌዎቹ በራቸው ይሄ መስታወታቸው አንዳንድ ካፌዎች ተሰብረዋል። ቤተ መጽሐፍቱ ደግሞ አንድ ቤተ መጽሐፍትም ደግሞ የሆነ ትንሽ ጉዳት ደርሶበታል በተፈጠረው ችግር። ከአዲግራት ዩኒቨርሲቲ ተማሪዎች የታሰሩ ተማሪዎች እንዳሉም ይገለጻል። ስለዚህ ምንት ያለሽ የታሰሩ ተማሪዎች ላይ አሁን እሱ ኢንፎርሜሽን የለንም። የታሰሩ ያሉ ግን አይመስለንም። እንደኛ እንደ ህብረቱ ተማሪ ታስሯል ብለን አናምንም። ቢታሰር ኑሮ ያኔ ተይዘው ነበር የሚሄዱት

ተማሪ አረጋግተን ነው ወደ የዶርሙ እየገባው። አሁን ሁኔታው በምን ደረጃ ላይ ይገኛል? አሁን ሰላማዊ የመማር ማስተማር ሁኔታው እንደቀጠለ ነው። ከተናም በስነ ስርዓቱ ተማሪ እየተፈተነ ነው ያለ። የተማሪዎች ህብረት ሰብሳቢ ፍሬያት መረሳ፣ በጣም ነው የማመሰግንሽ። እኔም በጣም አመሰግናለሁ። ለአሜሪካ ድምፅ ግርማይ ገብሩ ከመቀለም።

አሁን ከምሽቱ ሦስት ሰዓት ተኩል ነው አዲስ አበባ ላይ። በዋሽንግተን ዲሲ እና አካባቢዋ ደግሞ ሰኞ ጥር 22 2009 ዓ ም ከቀኑ 7 ሰዓት ተኩል ነው። የአሜሪካ ድምፅ ከነገ በስተያ ጥር 24 ልክ 75 ዓመቱን ይደፍናል። This is the voice of

ዋሽንግተን ባፋንፎዜት ዲሲ የገናናው ጃዘኛ ድንቁ ሳክስፎኒስት ሉዊስ አርምስትሮንግ ነው የሰማችሁት። የአሜሪካ ድምፅ ዛሬ አማርኛን፣ አፋን ኦሮሞን፣ ትግርኛን፣ ሶማልኛን ጨምሮ በኢትዮጵያ ውስጥ ከሚነገሩት ቋንቋዎች ማለት ነው በአርባ ሰባት የዓለም ቋንቋዎች በራዲዮ፣ በቴሌቪዥን፣ በሞባይልና በኢንተርኔት ብዝሃ ሚዲያ

ወቅታዊ ሁሉን አቀፍና ተአማኒ መረጃዎችን ያሰራጫል። የአሜሪካ ድምፅ በየዕለቱ በሚያካሄደው የሃያ አራት ሰዓት ርጭቱ በሳምንት 236 ነጥብ 6 ሚሊዮን አድማጭና ተመልካቾችን ይደርሳል።

ዜናው መልካም ሊሆን ይችላል። ዜናው ክፉም ሊሆን ይችላል። እኛ ግን እውነቱን እንነግራችኋለን። በሁለተኛው ዓለም ጦርነት ወቅት ቪኦኤ እንደተከፈተ የመጀመሪያ ስርጭቱ መክፈቻ ነበር ቀደም ሲል የሰማችሁት መልእክት።

በሰሞኑ ቀናት ስለ ቪኦኤ አንዳንድ ጭብጥ አዘል መረጃዎችን በተከታታይ እናቀርብላችኋለን። ዲስ ኢዝ ዘ ቮይስ ኦፍ አሜሪካ ዋሽንግተን ዲሲ።

ክቡራትና ክቡራን አድማጮች፣ እንግዲህ እናንተም የቪኦኤ ቤተሰቦችና ወዳጆች ሁሉ በዝግጅቶቻችን ላይ ተሳተፉ። ስለ ቪኦኤ የሚሰማችሁን ያለፉት ሰባ አምስት ዓመታት አገልግሎቱን በአማርኛው ደግሞ ከሰላሳ አምስት ዓመት አካባቢ የሚጠጋ ዕድሜውን እንዴት አሳልፋችሁት፣ እንዴት ተሳተፋችሁ፣ እንዴት ነበር ቤተሰብነታችሁ? ተሳተፉ፣ አስተያየቶቻችሁን ስጡን። በእነዚህ ቀናት የዜናና የትንታኔው መጽሔት ክፍለ ጊዜ ተጠናቋል።

ሙዚቃ እንጋብዛ አሁን አዲሱ አንድ ሙዚቃ እረፍት ለማድረግ ለማድረግ ማሪቱ ለገሰን ወለባ ወለባዬን መርጦልናል ንጉሥ

ታምሬ እናመሰግናለን። ድንቅ ምርጫ ነው። ድንቋ ድምፃዊት እንዲሁም ቅርስ የክብር ዶክተር ማሪቱ ለገሰን እናመሰግናለን። ጆጊል ነው ቴክኒሻኑ ፕሮግራሙን እየመራልን ያለው ንጉሱ ታምሬ ነው። አሁን ለአራት ሰዓት ሀያ አምስት ደቂቃ ጉዳይ አካባቢ ነው። ወደ ተከታዩ ዘገባችን እናልፋለን።

የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ አብዛኛዎቹ ህዝቦቻቸው የእስልምና ሃይማኖት ተከታዮች ከሆኑ ሰባት አገሮች ስደተኞች እንዳይገቡ ያስተላለፉት የክልከላ ትዕዛዝ ትክክለኛነት እያሟገተ ነው። የመብት ተሟጋቾች ግን ህጋዊ እርምጃ እንዲወሰድ ግፊት ማድረጋችንን አናቆመም ብለው ዝተዋል። ሰሞኑን በተለያዩ የዩናይትድ ስቴትስ አውሮፕላን ጣቢያዎች ብዙ መቶዎች መያዛቸውን ተከትሎ የተቃውሞ ሰልፎችም ቀጥለዋል።

ዲሞክራቶችም ደግሞ የፕሬዝዳንቱን የኢሚግሬሽን ማገጃ ትእዛዝ ተፈጻሚ እንዳይሆን የሚከለክል ህግ እናወጣለን እያሉ ነው። የቪኦኤ ዘጋቢዎች ዝላቲካ ሆክ፣ መሐመድ ኦላድ ጄምስ፣ በቲ ሰኪብ ኢዝላም ያጠናቀሯቸውን ዘገባዎች ቆንጅት ታየና አሉላ ከበደ ያቀርባሉ። የአገር ደህንነት ሚኒስትሩ ጆን ኬሊ በጣም ጥቂት ከሆኑ ችግሮች በስተቀር ሁሉም ነገር በጥሩ ሁኔታ

እየሄደ ነው ብሎኛል ሲሉ ዛሬ ፕሬዚዳንት ትራምፕ በተከታታይ በትዊተር አማካኝነት ባስተላለፏቸው መልእክቶች ገልጠዋል። አውሮፕላን ጣቢያዎች ላይ የተፈጠረውም ትልቁ ችግር ዴልታ አየር መንገድ ላይ የደረሰው የኮምፒውተር ብልሽት፣ በተጠቃሚ ሰልፈኞችና በኒውዮርኩ ሴናተር ቼክ ሹመር እንባ ምክንያት ነው ሲሉ ነው ፕሬዚዳንቱ የተናገሩት። ሴናተሩ ትናንትና እሁድ ለሚስተር ትራምፕ የማስፈጸሚያ ትእዛዙን እንዲቀለብሱ ተማጽኖ ባሰሙበት ወቅት እንባ ሲተናነቃቸው ታይተው ነበር።

ሚስተር ትራምፕ ባለፈው ረብ አርብ የፈረሙት የኢሚግሬሽን ማስፈጸሚያ ትዕዛዝ ለ120 ቀናት ስደተኛ መቀበል እንዲገታ፣ ከኢራን፣ ከኢራቅ፣ ከሶሪያ፣ ከሶማሊያ፣ ከሱዳን፣ ከሊቢያና ከየመን የሆኑ ሰዎች እንዳይገቡ ደግሞ ለሶስት ወር እንዲታገድ ያዛል።

የዚህ ትዕዛዝ አፈጻጸም ታዲያ በተለይ በዩናይትድ ስቴትስ የአውሮፕላን ጣቢያዎች በፈጠረው መደነጋገር ሕጋዊ የመኖሪያ ፈቃድ ግሪን ካርድ የሚባለው ያላቸው አንዳንድ መንገደኞችን ጭምር ለተጨማሪ ጥያቄ ተይዘው የተወሰዱበት ሁኔታም ተከስቷል። በፕሬዝደንቱ የእገዳ ትዕዛዝ ኢላማ ከተደረጉት ሀገሮች የተነሱ አንዳንድ መንገደኞች ወደ አሜሪካ በሚመጡ በረራዎች ላይ እንዳይሳፈሩ የተከለከሉም አሉ።

የሶሪያ ፓስፖርት የያዘው ናይን ዜን ትናንት እሁድ ከኢስታንቡል አታቱርክ አውሮፕላን ጣቢያ ወደ ሎስ አንጀለስ በሚመጣ አውሮፕላን ሊሳፈር ሲል ተከልክሏል። ከሁለት ቀን በፊት የተመታለት የመግቢያ ቪዛም አልረዳውም። ማይ ዋይፍ አንድ ማይ ሳን ኢን ዩናይትድ ስቴትስ ማይ ሳን ሀዝ

ባለቤቴና ልጄ ያሉት ዩናይት ስቴትስ ውስጥ ነው። ልጄ የአሜሪካ ዜጋ ነው። ይህ ቀን እስኪመጣ ሁለት ዓመት ሙሉ ጠብቀን ጠብቀን እድሉን ስናገኝ፣ አሁን ደግሞ የሶሪያ ፓስፖርት ስለያዝኩ ተከለከልኩ።

ሱዳናዊቱ ፋትማ አቡል ካሲምም ካታር ላይ ወደ ዩናይትድ ስቴትስ ለመምጣት ልትሳፈር ስትል የአውሮፕላን ጣቢያው ባለስልጣናት ከልክለዋት ወደ ሱዳን መመለስ የግድ እንደሆነባት ተናግራለች።

Americans. I think this decision is unjust to Sudanese citizens and Muslims. እኔ እንደማስበው ይሄ ውሳኔ ለሱዳን ዜጎች በአጠቃላይም ለሙስሊሞች ፍትሐዊ አይደለም። አሜሪካ ለሰብአዊ መብቶች የቆመች ከሆነች ለእኛም መብቶች ልታስብልን ይገባል ብላለች ሱዳናዊቱ ፋትማ

ጊዜያዊ የኢሚግሬሽን እገዳው ትእዛዝ ህጋዊ የመኖሪያ ፍቃድ ግሪን ካርድ ያላቸውን በዝርዝር ውስጥ ያሉትን ሰባቱ አገሮች ተወላጆች አይመለከትም። ይሁን እንጂ ትእዛዙ በወጣበት ጊዜ ከአሜሪካ ውጭ የነበሩ ተመልሼ መግባት ባይፈቀድልኝስ የሚል ስጋት አድሮባቸዋል ኢራቃዊው ባያን አህመድ።

My niece has just come back from America for vacation. She was a translator with the Americans in Iraq. <laughs>

በዚያ ምክንያት አሜሪካ ውስጥ በጥገኝነት እንድትኖር ፈቃድ ተሰጥቷታል። አሁን ግን ተመልሳ መግባት ይፈቀድላት ይሆን ወይስ ከሽብርተኝነት ጋር በተያያዘው ምክንያት ትከለከል ይሆን? በዚህ ጉዳይ ጭንቀት ላይ ነው ያለችው ብለዋል።

የሀገር ደህንነት ሚኒስትር ጀኔራል ጆን ኬሊ በትላንትና ዕለት አዲሱን ፖሊሲ ግልጽ ለማድረግ በሚል ባወጡት መግለጫ ሕጋዊ የመኖሪያ ፈቃድ ያላቸው ሰዎች ወደ ሀገር ውስጥ መግባት መቻላቸውን የሀገሪቱ ብሔራዊ ጥቅም አካል አድርገን እንመለከተዋለን ብለው በዚሁም እምነታቸውን ገልጠዋል። ይሁንና የሀገር ደህንነት ሚኒስትሩ

ይፋ ባደረገው ሌላ መግለጫ መንግስት ለብሔራዊ ደህንነት አስጊ ሆኖ ባገኘ ጊዜ ቪዛ የመውሰድ መብቱ ወይም ቪዛውን መልሶ የመንጠቅ መብቱ የጠበቀ ነው ብሏል። ይህም የተሰማው በኒውዮርክ ክፍለ ግዛት የፌዴራሉ ፍርድ ቤት ተቀባይነት ያለው

ህጋዊ ቪዛ ተጠቅሞ ከዩናይት ስቴትስ አውሮፕላን ጣቢያዎች የደረሱ ህጋዊ መኖሪያ ፈቃድ ያላቸውም ሆኑ ተቀባይነት ያገኘ ስደተኛ ማመልከቻ የያዙ ሰዎችን ወደ መጡበት አገር የመመለሱ እርምጃ ላይ ጊዜያዊ እገዳ የሚደነግገውን የአስቸኳይ ጊዜ ትዕዛዝ ተከትሎ ነው።

ዳኛ አን ዶነሊ በጻፉት ትእዛዝ፣ ጉዳያቸው እስኪታይ ከሀገር እንዲወጡ የሚያደርገውን ትእዛዝ ተፈጻሚነት የሚያራዝመው ፈቃድ በሌለበት በፕሬዝደንቱ ትእዛዝ ከተላለፈባቸው አገሮች በሆኑ ስደተኞች፣ ቪዛ ባላቸው ሰዎችና ሌሎች ላይ መጠነ ሰፊና ምናልባትም የማይጠገን ቁስል የማድረስ አይቀሬ አደጋ ደቃኝ ነው ብለውታል።

ፕሬዚዳንት ትራምፕ በበኩላቸው በስደተኞች ላይ እጅግ ጥብቅ የሆነ ቁጥጥር እንዲደረግ ሲሉ ከአሁን ቀደም በተደጋጋሚ ጥሪ አቅርበዋል። በትናንትናው እለት ለጋዜጠኞች ማብራሪያ የሰጡ የአስተዳደሩ ባለስልጣናትም ቀድሞ የነበረውን አሰራርና ስርዓት እጅግ የከፋ ጉድለት ያለበት ሲሉ ተችተዋል። በፕሬዚዳንት ኦባማ አስተዳደር ወቅት ስደተኞች የህግ አስከባሪዎችንና የደህንነት መስሪያ ቤቶችን ጨምሮ ወደ ሀገር ውስጥ ከመግባታቸው አስቀድሞ ዝርዝር ቃለመጠይቅ እንዲደረግላቸው በጥብቅና

የደህንነት ምርመራን ጨምሮ በዚያ ሂደት ውስጥ እንዲያልፉ ይደረጋሉ። በዚያም ሳቢያ ለአብዛኞቹ ስደተኞች ሂደቱን ለማጠናቀቅ እስከ ሁለት ዓመት የሚደርስ ጊዜ ይወስድባቸዋል። ኒሃድ አዋድ የአሜሪካ እስላማዊ ግንኙነቶች ምክር ቤት የተባለ ተቋም ስራ አስፈጻሚ ዲሬክተር ናቸው። ለአሜሪካ ድምፅ የኡርዱ ቋንቋ አገልግሎት ሲናገሩ ሚስተር ትራምፕ ያሳለፉት ትእዛዝ የሚደርስባቸውን መሳደድና

ጦርነት ሸሽተው የመጡ ሰዎችን የመቀበል ታሪካዊ እሴት ያፋለሰ ነው ብለውታል። ዶናልድ ትራምፕ ተጨባጭነት ያለው የህግም ሆነ የብሔራዊ ጸጥታ ስጋት ያላቸው ስለመሆኑ አላሳመኑንም። ለምሳሌ ያህል የሶሪያ ስደተኞች ገና ድሮ ቢያንስ ለሁለት አመታት የዘለቀ ጊዜ ጥብቅ ምርመራና

እጅግ ከፍተኛ የማጣራት ሂደት ውስጥ እንዲያልፉ ተደርገዋል። ቀድሞውኑ በአስፈላጊው የምርመራ ሂደት ውስጥ እንዲያልፉ የተደረጉ በመሆናቸው አደጋ የሚያደርሱ አጋላጭነት የለባቸውም ብለዋል። ኒሃድ አዋድ፣ የአሜሪካ እስላማዊ ግንኙነት ምክር ቤት ስራ አስፈጻሚዋ። ከሶሪያ ተሰደው በመጡት በነኚህ ሰዎችም ሆነ በሌሎች ስደተኞች የተፈጸመ አንድም የሽብር

ድርጊት እስካሁን አላየንም ያሉት አዋድ፣ በመሆኑም እርሳቸው ፕሬዝደንት ትረምፕን ማለታቸው ነው ያሳለፏቸውን ፕሬዝደንታዊ ትዕዛዞች ሁሉ በዚህ እውነትነት የሌለው እሳቤ ላይ ማሳደራቸው አሜሪካዊነት የጎደለው የአሜሪካን እሴቶች ያላቀፈ እናም ስነ ምግባር የጎደለ ነው ሲሉ አጥብቀው ተችተዋል።

ሀምሳ ሰባት ሀገሮች ያሉት እስላማዊ ትብብር በእንግሊዝኛው ጽህሮትም ኦአይሲ በመባል የሚታወቀው ድርጅት በዛሬው ዕለት ባወጣው መግለጫ

ትራምፕ የወሰዱት እርምጃ ስደተኞችና ከቀያቸው ለመፍለስ የተገደዱ ሰዎችን የሚገጥሟቸውን ደንቃራዎችና ፈተናዎች ይበልጥ ያወሳሰበ ነው ብሎታል። ይሄ ወገን ለይቶና መርጦ የሚከናወን እርምጃ የጽንፈኞችን አክራሪ አስተሳሰብ የሚያጠናክርና ለብጥብጥና የሽብር ጥቃቶችም ተጨማሪ አቀጣጣይነት የሚያድል ነው ብሎታል። ጽንፈኝነትና አክራሪነትን በሁሉም መልኩ ለመዋጋት ዩናይትድ ስቴትስን ጨምሮ ከተለያዩ አጋሮቹ ጋር ተባብሮ እየሰራ ባለበት ወቅት ነው የመጣ

ይመጣው ሲልም ኦአይሲ በመግለጫው አትተዋል። በፕሬዚዳንቱ እገዳ የተላለፈባቸው ሰባቱም ሀገሮች ኢራቅ፣ ሶሪያ፣ ኢራን፣ የመን፣ ሱዳን፣ ሊቢያ እና ሶማሊያ የድርጅቱ አባላት ናቸው። የፕሬዚዳንቱ ትእዛዝ በፕሬዚዳንቱ ትእዛዝ ቁጥራቸው 3 ሺህ የሚጠጋ ሰዎች እዚህ ዩናይትድ ስቴትስ ውስጥ የተገደሉበትን የመስከረም 11ዱን የሽብር ጥቃት ቢጠቅስም እገዳው ግን አብዛኞቹ የጥቃቱ ፈጻሚዎች የያኔዎቹ ሳውዲ አረቢያውያን አይጨምርም።

በሌላ በኩል ኢራን ሶሪያና ሱዳን በዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የሽብር አራማጅ መንግስታት መዝገብ ውስጥ ያሉ ሀገሮች ሲሆኑ፣ ኢራቅ ሊቢያ የመንና ሶማሊያ ደግሞ በሽብርተኞች መሸሸጊያ ሰጪነት የተፈረጁ ናቸው። ትናንትና የኢራኑ ፓርላማ አፈ ጉባኤ አሊ ላርጃኒ እገዳውን ማለት የፕሬዝደንቱን ትእዛዝ ዘረኝነት ብለውታል።

Putting Iran's name on this list on the pretext of concerns over acts of terrorism sounds more like a joke. <laughs>

የኢራን የረጅም ጊዜ ጸበኛዋ እስራኤል ውስጥ ትናንት እሁድ ቴልአቪቭ በሚገኘው የዩናይትድ ስቴትስ ኤምበሲ ፊት ለፊት አንዳንዶች የፕሬዚደንት ትራምፕን የኢሚግሬሽን እገዳ ትዕዛዝ በመቃወም ሰልፍ አድርገዋል። ከአፍሪካ በኩልም የሱዳን የማስታወቂያ ሚኒስትር አህመድ ቢላል ፕሬዚደንት ትራምፕ የእገዳው

ወቅት ማለት የሶስት ወሩ ሲያበቃ እንደሚያነሱት ተስፋ አድርጋለሁ ይላሉ። ክልከላው አሜሪካን ከዓለም እንድትገለል ያደርግና ይጎዳታል ብለዋል የሱዳኑ የማስታወቂያ ሚኒስትር። ሱዳን ከዩናይትድ ስቴትስ ጋር ያላትን ግንኙነት ለማሻሻል እንደምትሻ ገልጠው የማስታወቂያ ሚኒስትሩ

ሀገራቸው በሽብርተኝነት አራማጅ ሀገሮች ዝርዝር ውስጥ የምትካተትበት ምንም ምክንያት የለም ሲሉም አክለዋል። ሱዳን እንደ ሀማስና ሄዝቦላ የመሳሰሉትን ሽብርተኛ ቡድኖች በመደገፍ በፈጠረችው ስጋት እንደ ኤሮፓውያን አቆጣጠር ከ993 ዓ ም አንስታ በ990 ዎቹ አጋማሽ አንስቶ ደግሞ አልቃይዳን ለመሳሰሉ ቡድኖች መሸሸጊያና ማሰልጠኛ በመስጠት በተጫወተችው ሚና ምክንያት

በሽብር አራማጅነት ተፈርጃ ቆይታለች። ፕሬዚደንት የፕሬዚደንት ትራምፕን ትዕዛዝ የዩናይትድ ስቴትስ የመወሰኛ ምክር ቤት የጦር ኃይሎች አገልግሎቶች ኮሚቴ አባላት የሆኑት አንጋፋዎቹ ሴኔተሮች ጆን መኬንና ሴኔተር ሊንዚ ግራም በአውሮፕላን ጣቢያዎች የተፈጠረው ትርምስ

ትዕዛዙ በሚገባ ያልተጠና መሆኑን የሚያመለክት ነው በማለት ነቀፌታቸውን አሰምተውበታል። ሴኔተሮቹ መኬንና ሊንዚ ግራም ትናንት እሁድ በጋራ ባወጡት መግለጫ ይህ ትዕዛዝ ስራ ላይ የዋለው ከውጭ ጉዳይ፣ ከመከላከያ፣ ከፍርድና ከሀገር ደህንነት ሚኒስትሮች ጋር በቂ ወይም ምንም ምክክር ሳይደረግበት ነው የሚሉት ሪፖርቶች በተለይ አሳስበውናል። እንዲህ ያለው ችኮላ

ውጤቱ ጎጂ ሊሆን ይችላል ብለዋል ሴነተር መኬን እና ሌንዚ ግራም። እናመሰግናለን ቆንጅትና አሉላ ለዘገባዎቹ። ዝግጅቶቻችንን በፌስቡክ አት ቪኦኤ አምሃሪክ እንደዚሁም በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ ማግኘት ትችላላችሁ በማንኛውም ሰዓት።

ተሳተፉ፣ አስተያየቶቻችሁን ስጡ። ተከታዩ ዝግጅታችን ስፖርት ይሆናል። አዘጋጅና አቅራቢ ሰሎሞን ክፍሌ ነው። እንደምን አምሽታችኋል የተከበራችሁ አድማጮቼ። ዝግጅታችን ዛሬ በአብዛኛው የሚያተኩረውም ለግማሽ ፍጻሜ ባለፉት አራቱ የአፍሪካ ብሔራዊ ቲሞች ላይ ይሆናል።

ጋና የኮንጎ ዲሞክራቲክ ሪፑብሊክን ሁለት ለአንድ ያሸነፈችበትን የትላንቱን ግጥሚያ አላስቀድም። የጋና ጥቁር ከዋክብቱን ለግማሽ ፍጻሜ ያበቁት ወንድማማቹ ጆርዳንና አንድሬ አየው ያስቆጠሯቸው ሁለት ጎሎች ናቸው። በስልሳ ሁለተኛው ደቂቃ ላይ የአስተን ቪላው ጆርዳን አየው ቀድሞ ባገባት ጎል ጋና መሪነቱን ያዘች። ጆርዳን አጠማዞ የላካት ኳስ

የሌኦፐርዱን ግብ ጠባቂ ሌ ማታፒን ሸውዳ ከመረብ ተገናኘች። ብዙም ሳይቆይ የኮንጎ ፖል ሆሴ ምፖኩ ከፍጻሜ ቅጣት ክልል ውጭ በርቀት አክርሮ የላካት ኳስ በአስደናቂ ሁኔታ ኔቱ ላይ አረፈች ቲሙን እኩል አንድላይ እንዳደረገች ደረገች። ከዚያም ጨዋታው ተጋግሎ ባለበት ሁኔታ የዌስት ሃሙ አንድሬ አየው ፍጹም ቅጣት መታና በቀላሉ አገባ። ኳስ ወዲህ፣ በረኛ ወዲያ ተለያዩ።

ለጋና የድል አብሳሪ ጎል ሆናም ተቆጠረች። ጋና ዘንድሮ ለግማሽ ፍጻሜ ሲደርስ በተከታታይ ለስድስተኛ ጊዜ መሆኑ ነው። የአህጉሪቱን ዋንጫ ለማንሳት ለ35 ዓመታት ያደረገው ትግል በ2017 ሊያበቃ ይችላል ተብሎ ይገመታል። በሌላ በኩል ግን የኮንጎ ዲሞክራቲክ ሪፑብሊክ ቡድን የተሸነፈው በተለይ የቲሙ አምበል ዱመርሲ እምቦካኒ በርካታ ጣጣቸውን የጨረሱ ኳሶች አግኝቶ የማግባት ዕድሉን

ሳይጠቀምበት መቅረቱ ነው። የሃል ሲቲው ጠላዥ ጋና በጠዋቱ ስድስተኛው ደቂቃ ላይ ብቻውን ያገኛትን ኳስ ከማዕዘኑ ጋር አላት ሞ መሳቱ ብዙ አስወቅሶታል። ብላክ ስታሮችን እና ደጋፊዎቻቸውን ግን አስፈንድቋል። ትናንት ግብፅን ለሁለተኛው አጋማሽ እንድታልፍ ያበቃው ደግሞ

በ87ኛው ደቂቃ ላይ ብቻውን የድል ጎል በሞሮኮ ላይ ያስቆጠረው ተለዋጩ ሙሐመድ አብዱል ሞኒም ነው። የሞሮኮ ተከላካይ ሮሜን ሳሲና፣ መሃል አከፋፋይ እምባርክ ቡሱፋ ያደረጓቸውን ድንቅ የጎል ሙከራዎች ሰው ሳይሆን ማዕዘኑ መልሶባቸዋል። እንግዲህ ግብፅ ቅዳሜ ዕለት ሁለት ለዜሮ ቱኒዚያን ያሸነፈውን ቡርኪና ፋሶን፣ ጋና ሴኔጋልን የቀጣውን ካሜሩን ይገጥማሉ ማለት ነው በአፍሪካ ዋንጫ ታሪክ

ሰባቴ ዋንጫውን በማንሳት ከፍተኛ ድል ያስመዘገበው የግብፅ ብሔራዊ ቡድን ዘንድሮ ማጣሪያውን አልፎ ጋቦን የደረሰው ለሰባት ዓመታት ያህል ሳይሳተፍ ቆይቶ ነው። የሞሮኮው ፈረንሳዊ አሰልጣኝ ሃርቭ ሬናርድ ግን ሦስት የአፍሪካ ሀገሮችን ለዋንጫ በማብቃት የመጀመሪያው ሲሆኑ ዘንድሮ ሳይሳካላቸው ቀርቷል። በነገራችን ላይ የጋምቢያ ስታዲየም መጫዋቻ ሜዳዎች በሙሉ የተበላሹ በመሆናቸው በእጅጉ ተተችተዋል።

ለምሳሌ ለሞሮኮ መሸነፍ ምክንያት የሆነችው ኳስ በተቆፈረ ሜዳ ጫፍ ላይ በማረፍ አቅጣጫዋ ተቀይሮ በግብጹ አብዱል ሞኒም እግር ስር የወደቀችው በዚሁ ምክንያት ነው። ከአባራ በመባልም የሚታወቀው አጥቂ አብዱል ሞኒም የድሏን ጎል አገባ። በዚያ አይነት አሸንፈው ሄዱ። የአፍሪካ ዋንጫውን እግር ኳስ ስፖርት ዜና በዚሁ አበቃለሁ።

ለኢትዮጵያ ፕሪምየር ሊግ እና ለስፔን ላሊጋው ዜና ወደ አዲስ አበባው ተባባሪ አዘጋጅ ገዛኝ ጽዮን መስቀል ላሸጋግራችሁ። መቀጠል ትችላለህ ገዛኝ። አመሰግናለሁ ሰለሞን። የኢትዮጵያ ፕሪምየር ሊግ አስራ ሶስተኛ ሳምንት ጨዋታዎች በሳምንቱ አጋማሽ በአዲስ አበባና በክልል ከተሞች ተካሂደዋል። ለመጀመሪያው ዙር ሊጠናቀቅ የሁለት ሳምንት ጨዋታ እየቀረው ቅዱስ ጊዮርጊስ፣ አዳማ ከነማና ደደቢት ማለትም ሶስት ቡድኖች መሪነቱን እየተፈራረቁበት ቆይተዋል።

ሲዳማ ቡና እና የዘንድሮው ክስተት ጎንደሬው ፋሲል ከነማም በቅርብ ርቀት ሆነው ደረስንባቸው እያሉ ነው። እዚህ አዲስ አበባ ላይ መከላከያና ፋሲል ከነማ ሁለታቻ የተለያዩበት ጨዋታ ከሁሉም ከሁሉም ጨዋታዎች የተሻለ እንቅስቃሴና ብርቱ የመሸናነት ፉክክርም የታየበት ሆኖ አልፏል። የፋሲል ከነማው ጎል አዳኝ አብዱረህማን ሙባራክ ሁለት ድንቅ ጎሎችን ሲያስቆጥር የመጀመሪያዋ የሳምንቱ ምርጥ ግብ ተብላለች።

በመከላከያ በኩል ግብ ከማስቆጠሩም በላይ አመቻችቶ በማቀበልም ሳሙኤል ሳዬ የተዋጣለት ሆኖ አምሽቷል። ቅዱስ ጊዮርጊስ ኢትዮ ኤሌክትሪክን አንድ ለባዶ በመርታት ከሶስተኝነት ወደ አንደኝነት ከፍ ብሏል። ላለፉት ሁለት ሳምንታት መሪነቱን የተፈራረቁበት ደደቢት እና አዳማ ያለ ግብ ባዶ ለባዶ በመለያየታቸው መሪነቱን ለጊዮርጊስ አስረክበው ሁለተኛና ሶስተኛ ሆነዋል። ሌሎች ጨዋታዎችም በክልል ከተሞች ተካሂደዋል። የግርጃ ሰንጠረዥን ቅዱስ ጊዮርጊስ አዳማ ከነማ

በኩል ሀያ አምስት ነጥብ በግብ ተበላልጠው አንደኛና ሁለተኛ፣ ደደቢት በሀያ አራት ሲዳባ ቡና በሀያ አንድ ሶስተኛና አራተኛ ናቸው። በወራጅ ቀጠና ያልተላቀቁት ጅማ አባ ቡና፣ ሐዋሳ ከነማና አዲስ አበባ ከነማ ሲሆኑ፣ የፕሪምየር ሊጉ ኮከብ ጎል አስቆጣሪ ጌታነ ከበደ ከደደቢት በአስር ጎል ይመራል። የአስራ አራተኛ ሳምንት ዛሬ አዲስ አበባ በአበበ ቢቂላ ስታዲየም ቀጥሎ ኢትዮጵያ ቡና ኢትዮጵያ ንግድ ባንክን

በጎል አጥብቆ አምስት ለሁለት አሸንፎታል። በደረጃ ሰንጠረዝም ቡናን ከሰባተኛ ወደ አራተኛ ከፍ አድርጎታል። ነገ የሚቀጥልና በአዲስ አበባ ቅዱስ ጊዮርጊስና አዲስ አበባ ከነማ እንዲሁም በክልል ከተሞች አምስት ግጥሚያዎች ይካሄዳሉ። ወደ ስፔን ላሊጋ ለመሸጋገር ሪያል ማድሪድ በሜዳው ሪያል ሶሲዳድን አስተናግዶ ሶስት ለመዶ በማሸነፍ ሸኝቷል። ተቀናቃኞቹ ሴቪያ በመሸነፉና ባርሴሎና ተሆነ ሰነት በመጣሉ

ለሪያል ማድሪድ ደጋፊዎች ፌስታና ጭፈራ ሆኖላቸዋል። ባርሴሎና ከሪያል ቤቲስ አንድ ለአንድ አቻ ሲለያዩ ቀድሞ ያገባው የሪያል ቤቲሱ አልጌሮ ሞራኖ ነው። ባርሴሎና የጎል አግዳሚውን ብረት ውስጡን ገጭቶ መስመሩን አልፎ ወደ ሜዳ የተመለሰ ጎል ተሽሮበታል። የጎል ላይን ቴክኖሎጂ በአስቸኳይ ለላሊጋው ያስፈልገዋል ሲሉ የባርሴሎና አሰልጣኝ ሉዊስ ሄንሪኬ በቁጭትና በንዴት ተናግረዋል።

ደረጃ ሰንጠረዡ በሁለተኝነት የመጣው ሲቪያ በኤስፓኞል ሶስት ለአንድ ተረጥቷል። ሌሎች ጨዋታችን ተካሂደዋል። የደረጃ ሰንጠረዡን ሪያል ማድሪድ በአርባ ስድስት ነጥብ በአንደኝነት ሲመራ ባርሴሎናና ሲቪያ በእኩል አርባ ሁለት ነጥብ በጎል ተበላልጠው ሁለተኛና ሶስተኛ ናቸው። ጎል አስቆጣሪነቱም የባርሴሎናዎቹ ከዋክብ ሱዋሬዝና ሶዋሬዝ በአስራ ስድስት ሜሲ በአስራ አምስት አንደኛና ሁለተኛ ሆነው ተከታትለዋል። በኔ በኩል ያለው ይኸው ነው።

አመሰግናለሁ። ገዛኝ ጽዮን መስቀል ነበር ከአዲስ አበባ። ሳምንት በተመሳሳይ ዝግጅት እንገናኛለን። እስከዚያው ሰላም፣ ደህና ቆዩን።

አድማጮች ፕሮግራማችን ከመፈጸማችን በፊት አጠር አጠር ያሉ ዜና እና አንዳንድ መረጃዎች እንሰጣለን ወደ ዜናው ሲሄድ የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ስደተኞች ወደ አሜሪካ እንዳይገቡ በጣሉት እገዳ ላይ የቀረበባቸውን ክስና ነቀፋ እየተከላከሉ ይገኛሉ የፕሬዚዳንቱ እገዳ የተጣለባቸው በአብዛኛው ሙስሊም በሚበዙባቸው በሰባት ሀገሮች ላይ ነው እነዚህም

ሶሪያ፣ ኢራቅ፣ ኢራን፣ ሊቢያ፣ ሶማሊያ፣ ሱዳንና የመን ናቸው በእነዚህ ላይ ለዘጠና ቀን የሚቆይ እገዳ አለ። በሌሎች በጠቅላላ በስደተኞች ላይ ደግሞ ለመቶ ሃያ ቀናት የሚቆይ እገዳ ነው የተጣለው። የመብት ተሟጋሽ ቡድኖች ህጋዊ እርምጃ እንዲወሰድ ግፊት እያደረጉ ናቸው። ዲሞክራቶችም የፕሬዝዳንቱን እገዳ ማዘዣ ትእዛዝ ተፈጻሚ እንዳይሆን እንከላከላለን እያሉ ናቸው። ታዋቂዋ የካናዳ ኩቤ ከተማ

ታጣቂዎች በአንድ መስጊድ ላይ ባደረሱት ጥቃት ስድስት ሰዎች ሞተው ሌሎች ስምንት እንደቆሰሉ ተገለጠ።

ጥር ያለ ዜናው በዚሁ ይጠቃልላል። ወደ ሶሎሞን ልሰዳችሁ። አመሰግናለሁ። አዲስ ውስጥ ያጠራጠር ያሉ መረጃዎች እንደሞ እናካፍላችሁ አንድ የዩናይትድ ስቴትስ ዶላር ዛሬ 22 ብርካ 12 ሳንቲም ተመንዝሯል። የባንክ መሸጫ ዋጋ 22 ብርካ 56 ሳንቲም ነበር። አንድ ዩሮ 24 ብርካ 28፣ አንድ የእንግሊዝ ፓውንድ ስተርሊንግ 27 ብርከ 19 ሳንቲም ተመንዝሯል። ከኢትዮጵያ ብሔራዊ ባንክ ዌብሳይት ኤንቢኢ ዶት ጂኦቪ ዶት ኢቲ 18

ምንዛሪዎችን የያዘ ዝርዝር ማግኘት ይቻላል። ጥር 22 ዛሬ የወጣ ትኩስ የምንዛሪ ዝርዝር ነው።

የኢትዮጵያን የአየር ሁኔታ ደግሞ ስንመለከት ከያሁ የኢንተርኔት ሁኔታ ትንባያ መጠቆሚያ አሁን ባገኘሁት መረጃ መሰረት እዚህ ስቱዲዮ ከገባን አዲስ አበባ በአመዛኙ ፀሐያማ ትሆናለች። ነገ ከፍተኛ ሙቀቷ 22፣ ዝቅተኛው 8 ዲግሪ ሴልሺየስ ይሆናል። የኢትዮጵያ ሚቴዎሮሎጂ ኤጀንሲ አዲስ አበባን ጨምሮ ሰሞኑን ሲያወጣቸው ከነበሩ 18 የተለያዩ ጣቢያዎች ውጤቶች ሰባቱን ቀንሶ አስራ አንዱን ብቻ ነው ያወጣው። ስለዚህ አዲስ አበባን ከያሁ ማግኘት ገድጃለሁኝ አሁን

አዲስ አበባ ሙቀቱ 13 ዲግሪ ሴልሲየስ ነው። ሰማዮቿ ጥርት ያሉ ናቸው። ወደ ኢትዮጵያ ሚቴሮሎጂ

ኤጀንሲ ኢትዮሜት ጂኦቪ ኢቲ ብትገቡ 11 የተለያዩ ዝርዝሮችን ማግኘት ትችላላችሁ። ከዛ በተረፈ በታሪክ ውስጥ ቀኖችን ስንመለከት የሰላማዊ ትግል አባት ማህትማ ጋንዲ በነፍሰ ገዳይ የተገደሉት ዛሬ ልክ የዛሬ 69 ዓመት በ1940 ዓመተ ምህረት ነበረ እና በአመቱ መቶ ሺህ የሚሆን ሰው በዚያው በተገደሉበት ቦታ ወጥቶ ጸሎት አድርጎላቸዋል። 32ተኛው የዩናይትድ ስቴትስ

የሶቪየት ፕሬዚደንት ቴዎዶር ደላኖ ሩዘቬልት የተወለዱት ዛሬ በ1876 ዓ ም ነበር። ሩዝቬልት በህይወት ቢኖሩ ኖሮ ዛሬ 133 ሻማዎችን ድርድረው ማጥፋት ይጠበቅባቸው ነበር። በነገራችን ላይ በዩናይትድ ስቴትስ የፖለቲካ ታሪክ አራት የስልጣን ዘመናት ዋይት ሀውስ ውስጥ የዘለቁ ሰው ናቸው፣ ብቸኛው ሰው ናቸው። ሩዘቬልት በእርግጥ አራተኛውን ሳይጨርሱ አርፈዋል። በእግራቸው ሃሪ ትሩማን ተተክተዋል።

በርከት ያሉ ሌሎችም ዝርዝሮች ነበሩን በዕለቱ የተከናወኑ፣ ነገር ግን እስቲ ለስንብት ንጉሱ ሙዚቃ ደግሞ እንጋብዝ። እያለ ነው ጸጋዬ እሸቱ። ወርቀ ዘቦ ይላል። በእኛ በኩል በዚሁ እንሰናበት። ጤና ይስጥልን። ደናደሩ ¶¶

ፕሮግራማችን በዚህ ተጠቃሏል። አድማጮቻችን ለወርቅ ዘቦ ለሙዚቃችን ንጉሱ ለመረጠው ጊዜ የለም ብሎናል። ለአውበርቅትም ጊዜ የለም ደህና ደሩ። በእኛ በኩል ነገ ከምሽት ሶስት ሰዓት እንገናኛለን። አዲሱ አበበና ሰሎሞን አባተንን አብራችሁን ስለቆያችሁ ከልብ እናመሰግናለን። የትግርኛ ዝግጅት ይቀጥላል።